እንደምናመሻችሁ። የጋቢና ቪኦኤ አድማጮች የዛሬ ማክሰኞ የካቲት 8 2012 ዓ ም ምሽት ፕሮግራማችን አብዛኛውን በኮሮና ቫይረስ ላይ ያተኮረ ይሆናል። እስካሁን ባለው እንግዲህ አጠቃላይ አምስቱንም ከደመርን ወደ 27 የሚደርሱ ከእነሱ ጋር ንክኪ ያላቸው ግለሰቦች በእኛ የክትትል ስራ ውስጥ እንዲያልፉ አድርገናል። ከፍተኛ ቁጥር ያለውን ናሙና በመውሰድም የላቦራቶሪ ምርመራ አድርገናል። ከዛ ውስጥ እንግዲህ የተገኙት ሁለቱ ፖዚቲፎች በዚህ ሂደት ውስጥ የተገኙ ናቸው። ትላንት የሚወጡ ብዙ ናሙናዎች አሉ። እስካሁን አጋላጭ የሆነ ወይም ምልክቱን የሚያሳይ ግለሰብ አልገጠመንም። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዳይሬክተር ዶክተር ኤባ አባተናቸው ናቸው። ዘገባ ይኖረናል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። እነዚህንና ሌሎች ያሰናዳናቸውን ፕሮግራሞች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን ያቀናብርልናል። አሁን አጫጭር ዜናዎች እናስደምጣችሁ። በኢትዮጵያ ስድስተኛው የኮሮና ቫይረስ ተጠቂ መገኘቱን የጤና ሚኒስትር ዶክተር ሊያ ታደሰ ለሀገር ውስጥ መገናኛ ብዙሃን ማምሻውን አስታወቁ። በኢትዮጵያ በኮሮና ቫይረስ ከተያዙ አምስት ሰዎች በተጨማሪ ስድስተኛ ሰው መገኘቱን የገለጹት ዶክተር ሊያ ቫይረሱ የተገኘባቸው ግለሰብ የ59 ዓመት እንግሊዛዊ ዜግነት ያላቸው ዲፕሎማት መሆናቸውም ታውቋል። የግለሰቧን የጤንነት ሁኔታ በተመለከተ የደረሰን ጥቆማ መሰረት በማድረግ ምርመራ መደረጉን እና የላብራቶሪ ምርመራ ናሙና ውጤት ሲመጣም ዲፕሎማቷ የኮሮና ቫይረስ መያዛቸው መረጋገጡንም ዶክተር ሊያ ታደሰ ተናግረዋል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጋራ ሆነው የበሽታውን ስርጭት ለመቆጣጠር እየሰሩ መሆኑን ዶክተር ሊያ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ኮሮና ቫይረስን የተመለከቱ መረጃዎች በአግባቡ ህብረተሰቡ ዘንድ የሚደርስበትን መንገድ በተመለከተ የፌዴራልና የክልል ኮሚኒኬሽን ኃላፊዎች ጋር መወያየታቸውን ገለጹ። ይህንኑ በተመለከተ በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽ ላይ የወጣው መረጃ በኮቪድ-19 ግንዛቤ ላይ እውቀትን የማሳደግ ጥረቶችን ለመጨመር በማሰብ ውይይት መካሄዱ አስታውቀዋል። ማዕከላዊ የመረጃ መቀባበያ አግባብ እንዲኖር ማስቻል፣ ወቅታዊ መረጃዎችን ከጤና ሚኒስቴር ማግኘት፣ የመንግስት መስሪያ ቤቶች በየተቋማቸው ተመሳሳይ መልእክቶችን እንዲያደርሱ ማስቻል፣ የክልል የኮሚኒኬሽን መዋቅር እስከ ታችኛው ተዋረድ ድረስ በተቀናጀ አግባብ ህብረተሰቡን የማንቃት ስራ መከወን፣ እንዲሁም አስቀድሞ በእጅ ያሉ አቅርቦቶችን በውጤታማነት በጥቅም ላይ መዋል የሚል አቅጣጫ መቀመጡን በመረጃው ላይ ተጠቅሷል። በአዲስ አበባና በአማራ ክልል ከኮሮና ቫይረስ ጋር በተያያዘ የዋጋ ጭማሪ ባደረጉ የንግድ ድርጅቶች ላይ እርምጃ መወሰዱን የአማራ ክልል ንግድና ገበያ ልማትና የአዲስ አበባ ንግድ ቢሮ አስታወቀ። በአማራ ክልል ከኮሮና ቫይረስ ጋር በተያያዘ የዋጋ ጭማሪ ያደረጉት 724 የንግድ ድርጅቶች ላይም በአዲስ አበባ ደግሞ 188 ነጋዴዎች ላይ እርምጃ መወሰዱ ታውቋል። አድማጮች ለሰዓቱ የያዝናቸው አጠራጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በኢትዮጵያ ስድስተኛው የኮሮና ቫይረስ ተጠቂ መገኘቱን የጤና ሚኒስቴር ዶክተር ሊያ ታደሰ ለሀገር ውስጥ መገናኛ ብዙኃን ማምሻውን አስታወቁ። በኢትዮጵያ በኮሮና ቫይረስ የተያዙ አምስት ሰዎች በተጨማሪ ስድስተኛው ሰው መገኘቱን የገለጹት ዶክተር ሊያ ቫይረሱ የተገኘባቸው ግለሰብ የ59 ዓመት እንግሊዛዊ ዜግነት ያላቸው ዲፕሎማት መሆናቸውም ታውቋል። የግለሰቧን ጤንነት ሁኔታ በተመለከተ የደረሰን ጥቆማ በመሰረት በማድረግ ምርመራ መደረጉንና የላብራቶሪ ምርመራ ናሙና ውጤት ሲመጣም ዲፕሎማቷ ኮሮና ቫይረስ መያዛቸው መረጋገጡን ዶክተር ሊያ ታደሰን ተናግረዋል። ከዚሁ ጋር በተያያዘ ዛሬ መግለጫ የሰጠው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በኢትዮጵያ በኮሮና ቫይረስ ከተያዙ አምስት ሰዎች ጋር ንክኪ የነበራቸው አንድ መቶ አስራ ሶስት ሰዎች ምርመራ ተደርጎላቸው ሰባ አራቱ ነጻ መሆናቸው ተረጋግጧል። ይህንን መረጃ ዛሬ ይፋ ያደረገው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ቀሪዎቹ ሰላሳ አራቱ ደግሞ ለይቶ ማቆያ ስፍራ ተቀምጠው የምርመራ ውጤታቸውን በመጠባበቅ ላይ እንደሚገኙም ታውቋል። ሙክታር ጀማል ዝርዝር አለው። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ በሰጠው መግለጫ በኮሮና ቫይረስ መያዛቸው ከተረጋገጠ አምስት ግለሰቦች ጋር የቅርብ ንክኪ አላቸው በሚል የተለዩ 992 ሰዎች ለ14 ቀናት ራሳቸውን ከሌሎች ሰዎች ለይተው እንዲቆዩ መደረጉን አስታውቋል። 1285 የሚሆኑ ደግሞ ለ14 ቀናት የጤና ክትትል ሲደረግላቸው ቆይተው ጤንነታቸው በመረጋገጡ የጤና ክትትላቸው እንዲቋረጥ መደረጋቸውን የኢንስቲትዩቱ ዋና ዳይሬክተር ዶክተር ኤባ አባተ በመግለጫው ላይ አስታውቋል። ዶክተር ኤባ በዛሬው መግለጫ በኮሮና ቫይረስ ከተያዙ አምስት ሰዎች ጋር ንክኪ የነበራቸው 113 ሰዎች ምርመራ ተደርጎላቸው ሰባ አራቱ ቱ ነፃ መሆናቸው መረጋገጡን በተመለከተ ዝርዝር ማብራሪያ ሰጥተዋል። እስካሁን ባለው እንግዲህ አጠቃላይ አምስቱንም ከደመርን ወደ 207 የሚደርሱ ከእነሱ ጋር ንክኪ ያላቸው ግለሰቦች በእኛ የክትትል ስራ ውስጥ እንዲያልፉ አድርገናል። ከፍተኛ ቁጥር ያለውን ናሙና በመውሰድም የላቦራቶሪ ምርመራ አድርገናል። ከዛ ውስጥ እንግዲህ የተገኙት ሁለቱ ፖዚቲፎች በዚህ ሂደት ውስጥ የተገኙ ናቸው። ትናንትም የወጡ ብዙ ናሙናዎች አሉ። እስካሁን አጋላጭ የሆነ ወይም ምልክቱን የሚያሳይ ግለሰብ አልገጠመንም። አሁን ባለን ከሰባ በላይ የሚሆን ምርመራዎች የተደረጉበት ሂደት ነው ያለው፣ ሁሉም ኔጌቲቭ ነው የሆኑት። ዶክተር ኤባ አያይዘው ህብረተሰቡ የበሽታውን ምልክት ያሳዩ ወይንም ተጠርጣሪዎች ተብለው በለይቶ ማቆያ አካባቢ የሚሆኑ ግለሰቦች ምንም እንኳን ውጤቱ ነፃ ሆኖ ቢረጋገጥም የማግለል ባህሪዎች እንዳይከሰቱ ጥንቃቄ ሊደረግና ስለ ኮሮና ቫይረስ ወረርሽኝ ምንነት መከላከያ መንገዶች በጥልቀት ሊረዳ እንደሚገባ ተናግረዋል። ከዚህ በፊት ማንኛውንም በሽታ ለመከላከል ሲጠቀምባቸው የነበረውን የበሽታ መከላከል መንገዶች ችላ ሳይልና ሳይደናገጥ አጠናክሮ እንዲቀጥልም ዶክተር ኤባ መክረዋል። ትልቁ ነገር ከመቆጣጠር አንጻር ሌሎች ሀገራት ያመጡት ውጤት ለእኛ ትልቅ ተሞክሮ ነው የሚሆነው። ስለዚህ ያንን ተረድቶ ይሄ በሽታ በተለይ ደግሞ ማህበረሰቡ አዲስ በሽታ እንዳልሆነ አውቆ ዝርያው ነው አዲስ የሆነው እንጂ በተለይ የሚያሳያቸው የበሽታ ምልክቶች ሊያመጣቸው የሚችለው ሁኔታዎች ከምናውቃቸው በሽታዎች ጋር እጅግ ተመሳሳይ ነው፣ በተለይ ማህበረሰባችን ከተላመዱት በሽታዎች ከሁሉ በላይ ደግሞ በተለያየ መንገድ እነዛን ለመከላከል ከሚጠቀምባቸው መንገድ አንጻር ካየ ነው ለማህበረሰባችን ሩቅ ያልሆነ በሽታ ነው። ስለዚህ ከዛ አንጻር በግለሰብ በማህበረሰብ የምናደርጋቸውን ከፍተኛ ስራዎችን በጥንቃቄ እንዲሰራ በዚሁ አጋጣሚ እንገልጻለን። ከሁሉ በላይ ግን ዋስትና የሚሆነው እውቀቱን መጨመር ግንዛቤን መፍጠር ነው። ስለዚህ ከዛ አንጻር ስለዚህ በሽታ ምንነት ማወቅ፣ መተላለፊያ መንገዶችን መረዳት፣ በምን አይነት መንገድ መከላከል እንደሚቻል ማወቅና ግንዛቤው ከተፈጠረ ይሄንን ለመከላከል እጅግ አዳጋች አይሆንም። በሽታውን ሪፖርት ካደረጉ ሀገራት የሚመጡ ሰዎች ወይንም ንክኪ ያላቸው እራሳቸውን ለአስራ አራት ቀናት በመለየት በበሽታው አለመያዛቸው ሲረጋገጡ ብቻ ወደ ህብረተሰቡ እንዲቀላቀሉ መመሪያ ተሰጥቶ እየተሰራ መሆኑን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ፣ ከአዲስ አበባ። ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማው፣ ትኩሳት ካለው፣ የሚያስለውና የሚያስነጥሰው ከሆነ እባክዎን ለከፋ መዘዝ ጊዜና ዕድል አይሰጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሶ አፉንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። ዓይኖቹን አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገብዎ ከሌለ በማንኛውም አልኮል ያብሰዋቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸው እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲርቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችላለች። ወደ ተከታዩ ዘገባ እናልፋለን። የኤርትራ ጤና ሚኒስቴር በሀገር ውስጥና ወደ ውጭ ሀገር የሚደረጉ ጉዞዎችን በተመለከተ አዲስ መመሪያ አውጥቷል። ከኤርትራ ወደ ሌላ ሀገር፣ ከሌላ ሀገር ደግሞ ወደ ኤርትራ የሚደረጉ ጉዞዎች አስቸኳይና የማይቀሩ በሆኑ ምክንያቶች ብቻ እንዲሆን እንደሚደረግ የኤርትራ ጤና ሚኒስቴር መጋቢት ስድስት ባወጣው አዲስ የጉዞ መመሪያ አስታውቋል። በኤርትራ ውስጥ የሚደረጉ ጉዞዎችን የሚያስገድዱ ምክንያቶች ካልሆኑ በስተቀር ህብረተሰቡ ጉዞውን እንዲቀንስ፣ ሁሉም የህብረተሰብ ክፍል በተቻለ መጠን ሰዎች በብዛት ከሚሰ የተሰበሰቡበት ቦታዎች እንዲርቅ ያስገነዘበው የኤርትራ የጤና ሚኒስቴር መመሪያ በተለያዩ ምክንያቶች አስቀድመው ከኤርትራ ወደ ውጭ ሀገር፣ ከውጭ ሀገር ወደ ኤርትራ የተጓዙ ሰዎችን በፈለጉበት ጊዜ ወደ ሀገራቸው መመለስ እንዲችሉ በኤርትራ የጤና ሚኒስቴር የህብረተሰብ ጤና ጊዜያዊ ጄኔራል ዳይሬክተር ዶክተር አንደ ብርሃን ተስፋ ጽዮን ለቪኦኤ በስልክ ተናግረዋል። ብርሃነ በረሀ ዝርዝር ዘገባ አለው። ከኤርትራ ወደ ሌላ ሀገር ከሌላ ሀገር ወደ ኤርትራ የሚደረጉ ጉዞዎች አስቸኳይና የማይቀሩ በሆኑ ምክንያቶች ብቻ እንዲሆን እንደሚደረግ የኤርትራ የጤና ሚኒስቴር መጋቢት ስድስት አዲስ ባወጣው የጉዞ መመሪያ አስታውቀዋል። በኤርትራ ውስጥ ከቦታ ወደ ቦታ የሚደረጉ ጉዞዎችም ግዴታ በሆነ ምክንያት ካልሆነ በስተቀር እንዲቀንስ መመሪያው ጨምሮ ገልጸዋል። ሁሉም የህብረተሰብ ክፍል ሰዎች በብዛት ከሚሰበሰቡ የሚገቡበት ቦታዎችም በተቻለ መጠን መራቅ እንዳለባቸው ያስገነዘበው የኤርትራ የጤና ሚኒስቴር መመሪያ በቀጣይ ስለ ኮሮና ቫይረስ አዲስና ወቅታዊ መረጃዎችንና መመሪያዎችን እንደሚያስተላልፍ ገልጸዋል። በኤርትራ የጤና ሚኒስቴር ጽሕፈት ቤት የወጣውን አዲስ የጉዞ መመሪያ በተመለከተ ቪኦኤ በስልክ ያነጋገራቸው የኤርትራ የጤና ሚኒስቴር ጽሕፈት ቤት የህብረተሰብ ጤና ጊዜያዊ ጀኔራል ዳይሬክተር ዶክተር አንደ ብርሃን ተስፋጼን አስቀድመው በተለያዩ ምክንያቶች ከኤርትራ ወደ ሌላ ሀገር ከሌላ ሀገር ወደ ኤርትራ ተጉዘው የነበሩ ኤርትራውያን የሆኑ የውጭ ሀገር ዜጎች በፈለጉት ጊዜ ወደ ሀገራቸው መመለስ እንደሚችሉ ገልጸዋል። በኤርትራ የጤና ሚኒስቴር የወጣው የጉዞ መመሪያ በኮቪድ-19 የሚታወቀው የኮሮና ቫይረስ በሽታ በዓለም እየተስፋፋ በመምጣቱ የህዝብና ሀገርን ደህንነትን ለማስጠበቅ ተብሎ መመሪያው እንደወጣ ዶክተር አንደ ብርሃን ተስፋጼን ለቪኦኤ ገልጠዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ ብርሃንን እናመሰግናለን። ከዚሁ ከኮሮና ጋር በተያያዘ ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች ዓለም አቀፍ ወረርሽኝና ስጋት የሆነው የኮሮና ቫይረስን አስመልክቶ ምክርና የጥንቃቄ መልእክት ለምዕመናን አስተላልፈዋል። ሁሉም እንደየእምነቱ ፈጣሪን በመለመን ጸሎት እንዲያደርግም ጥሪ ያቀርበዋል። ሙክታር ጀማል መግለጫውን ተከታትሎ ተከታዩን አድርሶናል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጽህፈት ቤት የእምነት አባቶች ስለ አሳሳቢው የኮሮና ቫይረስ መልእክት ለማስተላለፍ የጠሩት ጋዜጣዊ መግለጫ በጸሎት ነው የተጀመረው። ባህርያም ቅዱስ ቅዱስ ቅዱስ ተብለ የምትመሰገን ቸሩ እግዚአብሔር አምላካችን ሆይ እስከዚች ሰዓት ስለጠበቅከን፣ ስለተንከባከብከን እናመሰግናለን። ቅዱስ አምላክ ሆይ አገራችን ኢትዮጵያን በቸርነትህ በምረትህ አስባት አቤቱ ቅዱስ አምላኮ ሆይ የፍጥረት ሁሉ ጌታ በዝች ሰዓት በዓለም ላይ በህመም በደዌ በቫይረስ በጭንቀት ላይ ያሉትን ሁሉ በቸርነትህ እንድታጽናናልን እንድትፈውስልን አባታችን ሆይ ብለን ስምህን እንጠራለን። አላሁማ አሚን ሻበና ወበለደና ያ ዘልጀላል ወልክራም አላሁመ ሰሌምና ፊዲኒና ዱንያና ያ ዘልጀላል ወለክራም። አገራችንን አማን አላህ አድርግልን። አገራችንን ሰላም አላህ አድርግልን። ህዝቡንም እኛንም ራሳችንን ወደ ሰላም የምንመለስ አላህ አድርግልን። ሰላም የሚያመጣው መከባበር ነው፣ መዋደድ ነው፣ መፈቃቀር ነው፣ መረዳዳት ነው። መረዳዳቱን መፈቃቀሩን መተዛዘኑን አላህ ይስጠን። በሀገራችን ላይ ያዘበበውን የተከሰተውን በላሁላ ውሎ አላህ አድርግልን። ባለበት አላህ ይመልስልን። በቃ ይበለን። አንበጣውንም፣ ድርቁንም፣ ጦርነቱንም፣ በሽታውንም ታገራችን ላይ አላህ ይመልስልን። አላሁመ ሶሊ ወሰልም። የሃይማኖት አባቶችን የጋራ መግለጫ በጽሁፍ ያነበቡት ሊቀ ትጉሃን ቀሲስ ታጋይ ታከለ፣ የማህበረሰቡ አኗኗርና ባህል ለዚህ አይነት የቫይረሱ ስርጭት ምቹ እንደሚሆን ተገንዝበን የመጣብንን ፈተና ለማሸነፍ ሁላችንም ጥንቃቄ ልናደርግ ይገባል ብለዋል። ምእመናን በተፈጠረው ሁኔታ መደናገጥ፣ መረበሽ ውስጥ ሳንወድቅ እንዲሁም በቸልተኝነት ሳይመለከቱ በአምልኮ ስነ ስርዓትም ሆነ በማንኛውም ማህበራዊ ግንኙነቶች አስፈላጊውን ጥንቃቄ እንዲያደ ሲያደርጉ ጥሪ አቅርበዋል። ሌላኛው የኢትዮጵያ ሃይማኖት ተቋማት ጉባኤ አጽንኦት ሰጥቶ ያስተላለፈው መልእክት የንግድ ማህበረሰቡን በተመለከተ ነው። የተወደዳችሁ የንግድ ማህበረሰብ አባላት የንግድ ስራችሁን ስታከናውኑ ከቫይረሱ ወረርሽኝ መከላከያ ይሁን በሌሎች የፍጆታ እቃዎች ላይ አላስፈላጊና ኢኮኖሚያዊ ምክንያት የሌለው ጭማሪ በማድረግ ወገኖቻችሁን ሳት ጎዱ የንግድ ስራዎቻችሁን እንድታከናውኑ በፈጣሪ ስም አደራ እንላለን እንጠይቃለን። የመገናኛ ብዙኃንና የማህበራዊ ሚዲያ ሰራተኞች ሙያዊ ስነምግባር በጠበቀ ከትክክለኛው ምንጭ የተገኘና የተረጋገጠ መረጃ በማሰራጨት ወገኖችን የመጠበቅና የመከላከል ማህበራዊ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። የእምነት አባቶች በተናጠል ባስተላለፉት መልእክት ህዝቡ ከኮሮና ቫይረስ ወረርሽኝ እንዲጠነቀቅ አሳስበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብፁዕ አቡነ ማቲያስን ወክለው የተገኙት ብፁዕ አቡነ ሐረጋዊና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ቀዳማዊ ሙፍቲ ሐጅ ዑመር እድሪስ ተከታዩን መልእክት አስተላልፈዋል። ከግል ንጽህና ጀምሮ ጎረቤት አካባቢንም የሚመለከት ስለሆነ በግል ንጽህናን ልዩ ስሜት ሲሰማን ደግሞ ህዝብ ወደሚበዛበት አካባቢ አለመሄድ ማህበራዊ ትስስሩም ዘግይቶ የሚደርስ በመሆኑ ለሌላውም ጤና ለሌላውም ህይወት መጠንቀቅ አስፈላጊ ስለሆነ ሁሉም ይሄን ግንዛቤ ወስዶ ሰው በብዛት በሚኖርበትና በሚንቀሳቀስበት አካባቢ የተለየ ስሜት የሚሰማቸው ሰዎች ካሉ ለጤና ባለሙያዎች ምክርን መጠየቅ ብሎም ደግሞ የጤና ባለሙያዎች የሚሰጡትን ምክር መስማት ተገቢ ይሆናል። ስለዚህ አሁን ጸሎታችን ለኢትዮጵያውያን ብቻ ሳይሆን በመላው ዓለም ላሉ የሰው ልጆች ሁሉ ይሆናል። እኛ ለህዝበ

ጎረቤት ለጎረቤቱ ይዘን ነው የምንለው። ዓለም አቀፍ ወረርሽኝ የሆነውን ኮሮና ቫይረስ ለመከላከል እና አስፈላጊውን የጤና ጥበቃ አቅርቦት እንዲሻሻል የኢትዮጵያ ሃይማኖት ተቋማት ጉባኤ ለዓለም አቀፍ መንግስታትና ረድኤት ድርጅቶች ልዩ ትኩረት ሰጥተው ሰብአዊና ማህበራዊ ኃላፊነታቸውን እንዲወጡ ከአደራ ጭምር ጥሪ አቅርበዋል። የኢትዮጵያ ካቶሊካዊ ቤተ ክርስቲያን ፕሬዚዳንት ብፁዕ ካርዲናል ብርሃንነ ኢየሱስ ራፌል እና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻዲቁ አብዶ ተከታዩን መልእክት አስተላልፈዋል። መንግስትም ትልቅ ኃላፊነት አለበት። ሀገራችን ኢትዮጵያ ይሄንን ታላቅ በሽታ ለመቋቋም በአቅሟ መቻል አለባት። በየጊዜው ውሃ በእጃችሁን ታጠቡ፣ በሳሙና ታጠቡ እንባላለን ግን አብዛኛው ህዝብ እንኳን ሳሙና ውሃም የሚያጣበት አገር ላይ ነው ያለ ነው እና ይሄ ምንም ተዛዝነን ህዝባችን ሳሙናም የሚያገኝበት ውሃም የሚያገኝበት እንዲሁም ደግሞ መከላከያም የሚያገኝበትን ተባብረን ተዛዝነን እንድንረዳዳ እንድንደጋገፍ አደራ ላለው። እግዚአብሔር አምላክ ይህን ክፉ ህመም ክፉ ወረርሽን ከኢትዮጵያ ያርቅልን፣ ሰላሙን ፍቅሩን ስጠን። አሜን። እኛ የምናደርገውን ጥንቃቄ አድርገን ከአካላዊ ከአእምሮዊ ከመንፈሳዊ ከስነልቦናዊ ጥንቃቄ ጀምሮ መንፈሳዊውን ጭምር አንዱ አንዱን ስለማይቃረን ለእግዚአብሔር የሚኖረን በሱ ላይ የሚኖረን እምነት የጸና ሆኖ እኛ ደግሞ እንደሰዎች ሰዎች ማድረግ ያለብንን ጥንቃቄ ሁሉ እንድናደርግ አሳስባለሁ። በመጨረሻም ሁላችንም እንደ እምነታችን ፊታችንን ወደ ፈጣሪ በማዞር ንስሐ በመግባት በጾምና በጸሎት በመበርታት የፈጣሪያችንን ረድኤት በመለመን ለሀገራችን ብሎም ለምድራችን ፈውስ እንዲሰጥ በመንፈሳዊ ሕይወታችን መበርታት ይገባናል ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ ጥሪ አቅርቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አሁንም ለዘገባው እናመሰግ። ህገወጥ የእንስሳ ገበያዎች ኮረናን በማዳረስ አስተዋጽኦ እያሳደሩ ስለሆነ መቆም አለባቸው የሚል ዘገባ በጁሊ ታቦ ተጠናቅሯል። ሀብታሙ ስዩ ወደ አማርኛ መልሶታል። እባቦች፣ የሌሊት ወፎችና ሌሎች አራዊቶች በደቡብ ምስራቅ ኤዥያ እውቅ ምግቦች ናቸው። ተወዳጅና የገንቢ ንጥረ ነገር ጥሩ ምንጭ ተደርገውም ይወሰዳሉ ኢዮቤልዩን በመሰሉ ልዩ ግብዣዎች የደስታ ዝግጅት ወቅት የባብና ሌሊት ወፎች ስጋ ከቀረበ ታዳሚውም ቀድሞ የሚያየው እሱን ነው። ምክንያቱ ደግሞ ተወዳጅ ምግባቸው በመሆኑ ነው ነው ያሉት ፍሬድ የተሰኙት የቶምሃን ኢንዶኖዥያ ነዋሪ። አሁን ላይ ግን የዱር አራዊትን ለምግብነት መዋልም ሆነ መገበያየት አደገኛ እንደሆነ እየተገለጸ ነው። ይሄ ሆነው በእጅጉ ተላላፊ የሆነው የኮሮና ቫይረስ ቻይና ውሃን ከሚገኘው የዱር አራዊት ገበያ መጀመሪያውኑ ወደ ሰዎች ሳይተላለፍ እንዳልቀረ የዘርፉ ባለሙያዎች በመናገራቸው ነው። እባቦች፣ የሌሊት ወፎችና ፓንገሊን የሚሰኙ አራዊቶች በሽታው በተቀሰቀሰ ወቅት ሳያስፋፉት እንዳልቀረ በመጠርጠሩ ነው። የቻይና መንግሥት የዱር እንስሳት መሸጫ ገበያዎችን እየዘጋ ነው። የዱር እንስሳትን ለምግብነት ለመዋል በማሰብ ማደንን፣ መሸጥና መግዛትን አግዷል። ክራውፋርዳለን የዓለም ዱር እንስሳት ተቋም የተሰኘውን ድርጅት የሚወክሉ ናቸው። የቻይና መንግሥት የዚህ ቫይረስ ትልቅ ተጽዕኖ መነሻው እርጥብ ገበያ እየተባለ የሚጠራውን የዱር እንስሳት ገበያ የሚመለከት ደካማ ደንብና ዝቅተኛ ቁጥጥር መሆኑን በአሁኑ ጊዜ መረዳቱ ግልጽ ሆኗል። ጥብቅ የሆነ የቅጣት እርምጃ አፈጻጸም ከነባሩ የተሻለ የምግብ ገበያ ቁጥጥር ይኖራል ብዬ ጠብቃለሁ ነው ያሉት። ክራውፋር ዳለን ኮቪድ-19 ቫይረስን ለመግታት በመላ ዓለም ላይ ያሉ ሕገወጥ የዱር እንስሳት ገበያዎች እንዲዘጉ ይፈልጋሉ። መሰል ገበያዎች በኢንዶኔዥያ፣ ቬትናም፣ ላኦስ እና ማይናማር ይገኛሉ። በእነዚህ ስፍራዎች ውሃን ቻይና ውስጥ ተከስቶ እንዳየነው ፈንድቶ የኋላ የኋላ ለአደጋ የሚተው መስተጋብር እየታየ ነው ነው ያሉት። እነዚህ በችግር ቋፍ ላይ ያሉ ሀገራት ግን የዱር እንስሳት ሽያጭን ለማቀዝቀዝ እርምጃ ሲወስዱ እየታዩ አይደለም። ይሸጡበት የነበረው ዋጋ በግማሽ ቢወድቅም እባቦችና የሌሊት ወፎች ዛሬም በኢንዶኔዥያ ዝነኝነታቸው ቀጥለዋል። እዚህ የሚኖሩ ሰዎች መቼም ቢሆን የሌሊት ወፍና እባብ ስጋ መብላት አያስፈራቸውም፣ ባህላዊ ምግቦቻቸው ሆነው ለዓመታት የቆዩ ናቸውና ነው ያሉት ፍሬዲ በድጋሚ ክራውፋርድ አለን። ግን ጉዳዩ ከጤና ስጋት የተሻገረ ነው ይላሉ። ሰዎች ይህንን የዱር አራዊት ንግድ ካገድን በጣም ጥብቅ ሕግ ከተገበርን ዱር ቤቴ ያሉ እንስሳቶችን ማደን እንችላለን። የፓንገሊን ሾር ባልገዛም ጥረኝ ሕገ ወጥ በሆነ መንገድ ለገበያ አላቀርብም የሚሉትን እናያለን የሚል ተስፋለን ያሉት ኮቪድ-19 የተወው ትምህርት ተጽዕኖ ይፈጥራል ብለውም ተስፋ ያደርጋሉ። ይህ መረጃ በጥንቃቄ ካልተወሰደ ጊዜ የሚጠብቅ ፈንጂ የሚሆን ይመስለኛል። ለወደፊቱም መሰል ቫይረሶች ሲከሰቱ ልናይ እንችላለን። የዱር እንስሳትን መንከባከብ እጅግ ጥቅም አለው፣ ከሰው ልጆች ጤናም አልፎ የምድሪቱን ስነ ህይወታዊ ደህንነትም ለማስጠበቅ ከኮረና ወጣ ወዳለ ዘገባ ስናልፍ የብልጽግና ፓርቲ በትግራይ የተለያዩ አካባቢዎችና በአዲስ አበባ የትግራይ የብልጽግናን የሚያስተባብሩ ጽሕፈት ቤቶችን እንደሚከፍት ተገልጿል። ለአቶ ነቢዩ ስሁል ሚካኤል የትግራይ የብልጽግና ጽሕፈት ቤት ኃላፊ ሆነው እንዲሰሩ መመደባቸውም ታውቋል። ሙልጌታ ጽበሃ ዝርዝር ዘገባ አለው። ከትግራይ ክልል ውጭ በሌሎች የኢትዮጵያ አካባቢዎች አደረጃጀቱን ያዋቀረው የብልጽግና ፓርቲ በትግራይ ክልል ጽህፈት ቤቶችን እንደሚከፍት አስታውቋል። በመቀሌ ዩኒቨርሲቲ የቋንቋና ስነ ጽሁፍ መምህር የሆኑት ነቢይ ስሑል ሚካኤል በሚል ስም የሚታወቁት አቶ ነብዩ ገብረ ሚካኤል የትግራይ ብልጽግና ጽህፈት ቤት ኃላፊ ሆነው መመደባቸውን የፓርቲው ህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ ለአሜሪካ ድምፅ ተናግሯል። ስማቸው ለጊዜው በይፋ ከመግለጽ የተቆጠቡት ተጨማሪ የትግራይ ብልጽግና አመራሮች መደባ መካሄዱን የገለጹት አቶ አወሉ በቀጣይ የትግራይ ብልጽግና አስተባባሪ ጽህፈት ቤቶች በአዲስ አበባ መቀለና፣ በሌሎች የክልሉ አካባቢዎች እንደሚከፈት ተናግሯል። በክልሉ ስለሚኖራቸው ተቀባይነት ተጠይቀው ህዝቡ በፍርሃት እንዲኖር ተደርጎ እንጂ የብልጽግና ደጋፊ መሆኑን ባደረግነው ዳ እንዳያሰሳ ተመልክተናል ብለዋል። የትግራይ ክልላዊ መንግስት የብልጽግና ፓርቲ ቢሮ መጀመሪያውኑ እኛ በህገ ደንባችን ውስጥ በዚህ አይነት መልኩ ተደራጅተው የትግራይ ህዝብ ለዘመናት ሲታገልለት የነበረው ዋጋ ሲከፍልለት የነበረው ልማት፣ ከልማቱም በላይ ደግሞ ነፃነት በአግባቡ ትርጉም ባለው መልኩ እንዲያገኝ ራሱ በልጆቹ መተዳደር እንዲችል ተደርጎ የተቀረጸ አደረጃጀት ነው። ይሄ አደረጃጀት አማራጭ ሀሳብ ወደ ክልሉ እንዲገባ ገብቶም ደግሞ በሰላማዊ መንገድ ትግል አይፈልጉም። ሌሎች ደግሞ ሂት ፓርቲዎች አሉ። በክልሉ ከብቶ እየታገሉ ያሉት እንደናረናና ሌሎችም አሉ። እንደኛ ያ ሁሉ ክሎዝድ ፖለቲካል ሲስተም አይነት ነገር ነው የምፈልጉት። ዞሮ ዞሮ አሁን ህዝቡ በዚህ አፈና መቀጠል አይፈልግም። እነሱም ተቀባይነት ባለን መረጃና ጥናት መሰረት የለም። ህዝቡ ነጻነት ይፈልጋል። መናገር ይፈልጋል። ብልጽግናን ይፈልጋል። ከብልጽግና ጎንድ ቆሞ መሳይ ድል ከኢትዮጵያ ህዝብ ጋር ወደፊት ማሄድ ይፈልጋል። የብልጽግና ፓርቲ በዚህ አመት መጨረሻ በሚካሄደው ምርጫ በትግራይ በሁሉም አካባቢዎች እንደሚሳተፍ አቶ አወሉ ገልጸዋል። ብልጽግና በትግራይ ክልል አደረጃጀቱ ለማዋቀር ለክልሉ መንግስት በደብዳቤ ማሳወቁም አቶ አወሉ ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችን ነው። አሁን ደግሞ ወደ እናንተ ወደ ወጣቶች ስልክ ደውለን ያሰባሰብነውን አስተያየት መልሰ እናስደምጣችኋለን። ወጣቶች ራሳችሁን ከኮረና ለመከላከል ምን እያደረጋችሁ ነው? የሚል ነው ጥያቄው። እደን ገረመውናት ወደ ወጣቶቹ ደውላ አስተያየታቸውን የጠየቃቻቸው እንደሚከተለው ይሰማል። ሽፈራው ባላለው ራሴን ኮሮና ለመጠበቅ እጅን በምመገብበት ጊዜ እና ከላያ መንዞዞች ፊት ታጠባለው። እንደገና ደግሞ ከሰዎች ጋር በተለይ በሽታ የኖርባቸው አብ ሰዎች ሰላምታ ለማረግ አስቡ ያለው ያው በእርግጥ እነሱን እንደዚህ አይነት ናቸው ብሎ ማወቅ አይቻልም። ታማዋል ታልተባለ በጠር በሽታ ሲቀንስ ድረስ ገለም ሰው ከሰላምታ መቆጣ ነው የሚሆን በተለያዩ ሚዲያዎች እንደሰማ ነው። ሳል በሚያስመጣበት ጊዜ ወደ ሌሎች ሰዎች እንዳይተላለፍ በሽታው ሁለት ሜትር ያህል መራቅ ከሌሎች ሰዎች እንደገና ደግሞ ማስክ የሚባለውን ሸፍተኛ መጠቀም ያፍንጠነች ሰዎች በጣም ብዙ ጊዜ እጃችን እየፈጠግን ያለ ነው ነው እጃችን በጣም መታጠብ አለብን የሚለውን ስለሰማ ሁለተኛ ነገር በተሻለን አቅም ላይክ ሶሻል ዲስታንሲንግ የሚባለውን በደንብ ፕራክቲስ እያደረግነው ነው። ከቤት መስራት የምንችለው ከቤት እየሰራን ነው ያለ ነው። በጣም ብቻ ፐብሊክ የምንወጣው በጣም የተገደበ ሰዓት ነው። ትንሽ ኮንፊውዥን ያለን የማርክ ማድረግ አለብን ወይስ ለብን የሚለው ላይ ነው። ምግድ ቢሮ መሄድ አለብኝ፣ ግን እኛ ቅም ሜይ ቢ ዋክ ማድረግ ያለብኝን ያህል ዋክ አደርጋለሁ። በታክሲ ነው የሚሄደው ግዴታ፣ ግን ደግሞ ታክሲ ኦብስሊ ተጠቅጥቆ ነው የሚሄደው። እዚህ ሀገር ምንም ማድረግ አይቻልም። በእግሬ ነው የሚሄደው። እዛም ብሄድ ድሬምስ ጊዜ ይታጠባለው። ፋንሳይዝ አደርጋለሁ ሚጠጠባ ወጣቶች አስተያየታችሁን ስላካፈላችሁን በጣም እናመሰግናለን። በእናንተ በኩል ጥያቄ ካላችሁ ተሳተፉ። የቪኦኤ አማሪክ የፌስቡክ ገጻችን ክፍት ነው። በዛ በውስጥ መስመርም መልእክት መላክ ትችላላችሁ፣ መጠየቅ ትችላላችሁ። ኢሜል አድራሻችንን ተጠቀሙ። ሆርናት ቪ ኒውስ የኢሜል አድራሻችን ነው። አስተያየቶች ካሏችሁ አካፍሉን። በእኛ በኩል ለዛሬ የያዝናቸውን መሰናዶች በዚህ አጠናቀናል። ፕሮግራሙን በመምራት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ፕሮግራሙን ያቀናበረልን ደግሞ ኤልያስ አስማረ ነው። ደናደሩ እያልን በተከታዩ ሙዚቃ እንሰናበታችኋለን። ሙዚቃው ጋባዣ አለሁ በእኔ በኩል ደናደሩ ሀይ እንዴት ናችሁ ዲበኩሉ ታፈሰ ነኝ የጃኖ ባንድ ድምፃዊ በጋቢና ቪኦኤ ላይ ወይ ዘንድሮ የሚለውን ሙዚቃዬን ከጃኖ ባንድ ለራስ ነው አልበም ላይ ጋብዣቸዋለሁ መልካም ቶንቤንደፎ በየነበ ባንደበቴ ድሮ I'm best of a sagantaa afaan oromoo.